የምስራቅ ኢትዮጵያ አጎራባች ክልሎች የጸጥታ ምክር ቤት በአፋርና በሶማሌ ክልል መካከል የተፈጠረውን አለመግባባት በመፍታት በአካባቢው ዘላቂ ሰላም መስፈን በጋራ ለመስራት መግባባት ላይ ደርሰዋል። የጸጥታ ኃይሉ በቀጠናው ጸጥታ ዙሪያ መክሯል። መስፍን አድራጌ ተጨማሪ አለው። በአፋርና በኢሳ ህዝቦች መካከል ጠንካራ የሃይማኖት የባህልና የማንነት ትስስር አለ። እነዚህ ህዝቦች አንድ የሚያደርጓቸው በርካታ ቁም ነገሮች ቢኖሩም በተለያዩ ጊዜያት በሚፈጠሩ ጥቃቅን ችግሮች ግጭት ውስጥ የሚገቡበት አጋጣሚም ነበር። በቅርቡ ግን ችግሩ ሌላ ገጽታ በመላበስ በሁለቱ ወንድማማች ህዝቦች መካከል ውጥረት ፈጥሮ ቆይቷል። ይህን ውጥረት በማርገብ የቀጠናውን ብሎም የሀገሪቱን ሰላም ለማረጋገጥ የጸጥታ ምክር ቤቱ መግባባት ላይ የደረሰው ዛሬ ሰመራ ከተማ ላይ ባካሄደው የምክክር መድረክ ነው። የአፋር ብሔራዊ ክልል ላይ መንግስት ሰላምና ጸጥታ ቢሮ ኃላፊ አቶ አህመድ መሐመድ እንደሚሉት በሁለቱ ክልሎች መካከል የተፈጠረውን ችግር ለመቅረፍ የጸጥታና ፖለቲካ እቅዶች ታቅደው እንቅስቃሴ ተጀምረዋል። ጸጥታ እቅድ ከሚሌ እስከ አዋሽ አርባ ያለውን መንገድ ደህንነት ጥበቃ ለፌዴራል ሀገር መከላከያ ሰራዊት እና ለፌዴራል ፖሊስ አስረክበን እኛም ከነሱ ጋር አሁንም በቅንጅት እየተሰራ ያለበት ሁኔታዎች አሉ። በዚህ ቀጠና ላይ አሁን በቅርብ ጊዜ ወዲህ እየተፈጠሩ ያሉ ችግሮች አሉ። ህዝቡም ስጋት ውስጥ ነው ያለው። በዛ ማንኛውም ኢትዮጵያዊ በነጻነት እንዲሄድ ነው። እኛ ለሀገር መከላከያ ሰራዊት እና ለፌዴራል ፖሊስ መንገዱን ያስረከብ ነው። ነገር ግን ይህንን ለውጥ የማይደግፉና ኮንትሮባንዲስቶች ዓላማ ያላቸው የግለሰቦችን አጀንዳ አንግበው መንገድ ላይ በሚሄዱ ንጹሀን ዜጎች ላይ ጥቃት እያደረሱ ያሉበት ሁኔታዎች አሉ። ከፌደራሉ ሰላም ሚኒስትር ከአገር መከላከያ ሰራዊት፣ ከፌደራል ፖሊስ እና ከሶማሊ ብሔራዊ ክልል ጋር በመሆን ፖለቲካዊ ተግባራት እየተከናወኑ መሆናቸውንም አክለው ያብራራሉ። በክልሉ የኢሳ ጎሳ አባላት በሚኖሩባቸው በሚኖርባቸው ሶስት ቀበሌዎች ተጀምረው የነበሩ ህዝባዊ ውይይቶች ለጊዜው ቢቋረጡም በቅርቡ በማስቀጠር የህዝብ ለህዝብ ግንኙነትን የማጠናከርና ሰላሙን እውን የማድረግ ስራዎች ይሰራሉ ብለዋል። የሶማሌ ብሔራዊ ክልላዊ መንግስት ሰላምና ጸጥታ ቢሮ ምክትል አላፊ አቶ አብዱላሂ መሐመድ በበኩላቸው ለሁለቱ ህዝቦች ግጭት ስውር እጆች አሉበት ይላሉ። የሶማሌና አፈር ሰላም እጦት ምክንያት ዋናው ከህብረተሰቡ የሚመጣ አይደለም። ከፖለቲካ አመራርን እና የተለያየ እጅ ያሉበት ሰዎች፣ በተለይ ኮንትራባንድ ነጋዴዎች እና በዛ አይነት የተነሳ ግጭቶች እንጂ ከህብረተሰቡ ከአሁን በፊት የሚጋጩ ነበረ፣ ዛሬም ይጋጫሉ፣ ወደ ነገርም ይጋጫሉ። በራሳቸው ባህላዊ መንገድ የሚፈቱት ነገሮች ነበሩ። ለማፋሳሽ ግጭቶች የወንድማማች ህዝቦችን ህይወት መቅጠፋቸው፣ ጥላቻን መዝራታቸው እዚህ ላይ ሊቆም ይገባዋል ይላሉ አቶ አናድ። ድንበር አካባቢ ላይ ያሉ ህዝቦች እስከ ዛሬ ድረስ ብዙ ህይወት አልፏል፣ ብዙ ንብረት ወድሟል። ነገር ግን ከሞተው ይልቅ የቀረው ስለሚበዛ የቀረው ህዝባችን ለማትረፍ ከሚመለከተው አካል ጋር በቅንጅት እንደምንሰራ ያለንን ቁርጠኝነት ያሳየንበት ሁኔታዎች አሉ። የጸጥታ ኃይሉ ችግሮችን ቀድሞ የመገመትና እንዳይከሰቱ የመከላከል አቅሙ ሊጎለበት ይገባዋል የሚሉት ደግሞ አቶ አብዱላሂ ናቸው። አገር በቀል የግጭት አፈታት ስርዓቶች መጎልበት ይገባቸዋል። ኢትዮጵያ አንድነታችን እንዲጠናከር፣ የታሪክ ትስስራችን እንዲጠብቅ ህዝብ የጣለብንን ኃላፊነት እንወጣ ይላሉ ደም ማፍሰስ ስለበቃ ህዝባችን መዳን አለብን የአፋር ህዝብ እኛ ህዝብ ነው የሶማሌ ህዝብ የአፋር ህዝብ ናቸው ነገም ከደጎዳም ዛሬ አመታት የመቶ አመታት ሺ አመታት በኋላ የሚኖሩት ህዝብ ናቸው እንደ ኢትዮጵያዊ ግን ምን መስራት አለብን አብሮ ተዋህዶ እንዲኖር መስራት አለብን የምስራቅ ኢትዮጵያ ጎራባች ክልሎች የጸጥታ ምክር ቤት እንቅስቃሴ በጀመረ መንፈቅ ባልተሻገረ ጊዜ ውስጥ በርካታ ስኬቶች ተመዝግበዋል ይላሉ የምስራቅ ሐረርጌ ዋና አስተዳዳሪ ሁሴን ፈይስ እንደሳቸው አባባል ከሶማሌ ብሔራዊ ክልላዊ መንግስት ጋር አጎራባች በሆኑ አካባቢዎች እስከ ያሰው ለህልፈት ይዳርጉ የነበሩ ግጭቶችን ማስወገድ ተችሏል። በዋናነት ይላሉ አስተዳዳሪው። እኛ በኛ ዞን ያለው 328 ሺህ ተፈናቃይ ነው አለ። ከዚህ ውስጥ አሁን ጸጥታ ስማማኝ ሆነ ሁኔታ 116 ሺህ ወደ ቦታ እንዲገቡ ተደርገዋል። ይሄ አንዳንድ መሟላት የሚገባቸው ሎጂስቲኮች አሉ። እነዚያ ከፌደራል ከክልል መንግስት ጋር እየተነጋገር ቀጣ እየቀርቡትንም እናስገባለን። ቀጠናው ካለው ስትራቴጂካዊ ጠቀሜታ አንጻር ልዩ ትኩረት ተሰጥቶ ሰላምን የማረጋገጥ ህገን የማስከበር ስራዎች ቅድሚያ ተሰጥቷቸው እየተሰሩ መሆናቸውን የምስራቅ ህዝብ ዶክትሪኔሽንና ህዝብ ግንኙነት ዳይሬክቶሬት ዳይሬክተር ኮሎኔል ፍስሐ ተክለ ሃይማኖት ይገልጻሉ። ከጅቡቲ ከኬንያ ከሶማሊያ ከኤርትራ ጋር ይገናኛል፣ ከየመን ጋር ይገናኛል። እነዚህ ቦታዎች ደግሞ በሙሉ ከራሳችን አንጻር ስናየው የተወሰነ ስጋት ያላቸው አካባቢዎች ናቸው እና በዚህ አካባቢ በምስራቅ ኢትዮጵያ ያሉ አጉራዋች ክልሎች ሰላምና መረጋጋት ማረጋገጥ ማለት አጠቃላይ ዋና መስመሩ ከዚህ ከጅቡቲ ወደ መሀል ያለው መስመር ነው። ስለዚህ ይህን መስመር የሆነ ችግር ገጠመበት ማለት ደግሞ አጠቃላይ የኢትዮጵያ ህዝብ ጎረሮ ተዘጋ ማለት። ስለዚህ ከዚህ አንጻር የዚህ አካባቢ ሰላም መሆን ትልቅ ለአጠቃላይ ለሀገራችን ትልቅ ፋይዳ አለው ማለት ነው። ከለውጡ ጋር ተያይዞ ሀገሪቱ የተለያዩ አካባቢዎች የተፈጠሩ አለመግባባቶችንና ግጭቶችን ለማፍታት ሰራዊቱ ጥረት እያደረገ መሆኑንም ጠቁመዋል። የፀጥታ የጸጥታ ሽግሩ እየተሻሻለ ነው ያለው። ወጣ ገባ ቢሆንም አሁን ደና ብዙ ከቦታ ወደ ቦታ እየተንቀሳቀሰ ነው። በተለይ በዚህ አፋር ክልል ቀደም ብሎ ከሁለት ሳምንት ሦስት ሳምንት በፊት የተወሰነ በኢሳና በአፋር የተከሰተ ችግር ነበር። በመንገድ ላይ የመዝጋት አንዳንድ ችግሮችን የመፈጠር ሁኔታ ነበር። አሁን በስፋት እያየን ችግሮኞቹ ተለይተው ፍርድ እንዲያ ያገኙና ነጻ ቀጠና የሚባለው ከማንኛውም ነገር ስጋት ውጭ እንዲሆን ለማድረግ ጥረት እየተደረገ ነው የጎሳ የሃይማኖትና የድንበር ግጭቶች የኮንትሮባንድ እንቅስቃሴ ህገወጥ የሰዎች ዝውውርና ሌሎች ችግሮች የቀጠናው የጸጥታ ስጋቶች ተብለው ተለይተዋል በምስራቅ እዝ ዋና አዛዥ በሜጀር ጄኔራል ዘውዱ በላይ የተመራውን የውይይት መድረክ የሀገር መከላከያ የፌዴራል ፖሊስ ከኦሮሚያ ከአፋር ከሶማሌ ና ከሀረሪ ክልሎች የሰላምና ፀጥታ ቢሮ ተወካዮችና ጥሪ የተደረገላቸው እንግዶች ታደመውበታል ከአድማስ ሬዲዮ መስፍን አድራጌ ነኝ ከሰመራ።